የአድማጮች ማህደር የዛሬውን ዝግጅት ከምዕራብ ሐረርጌ በደረሰን ደብዳቤን ጀምር። ዶቼ ቬለዎች እንደምን አላችሁ? እኔ ደንበኛችሁ እንዳለሁ አለሁ። ዛሬ ብዕሬን የቀሰርኩት የምለውን ብዬ በእናንተ ሳምባ እንድትተነፍሱልኝና እፎይ ልበል ብዬ ነው ብለዋል። በምዕራብ ሀረርጌ በአሰበ ተፈሪ ጭሮ ከተማ የምንኖር ነዋሪዎች በኑሮ ውጣ ውረድ ምጥ ተውጠን ነፍስ ውጪ ግቢ በማለት መላው ጠፍቶብናል። ዶቼ ቬለዎች የዚህ ዞን በደል ስቃይ፣ መከራና ዘረኝነት እንዲሁም ሙስናው ከሀገር አስጥሎ የቀይ ባህር አዞ ይብላኝ የሚያሰኝ ነው። ገዢው ፓርቲ የህገ መንግስቱን በማያሻማ መንገድ ፍንትው አድርጎ በወረቀት ላይ አስፍሮታል። ነገር ግን አንድ ሰው ፍትህን ፍለጋ ፖሊስ ጋር ወይም ፍርድ ቤት ቢሄድ አድማጭ የለውም። ህጉ ለደሃም ለሀብታምም እኩል ነው ይላል። ይህንን ሀረግ ደብዛውን አጥፍተው በተቃራኒው የሚሾፍሩት ክፍሎች አሉ። እነሱም የፖሊስ ወንጀል ምርመራ፣ አቃቤ ህግ፣ የፍርድ ቤት ዳኞች ናቸው። እነዚህ ክፍሎች ሙስና በህግ የተፈቀደላቸው ይመስላሉ። አንድ ሀብታም ከሶ ወይም ተከሶ ቢመጣላቸው ልባቸው እንደ መስከረም አደይ አበባ ይፈካል። የአሰበተፈሪ ከተማ ደሀ ህዝብ የፈለገው ግፍና በደል ቢደርስበት ወደ ህግ አይሄድም፣ ፍትህ እንደማያገኝ ያውቃልና። ዶችቨሎች ኢህአዴግን ወይም ገዢው ፓርቲን እጅግ የሚያሰጉት አበይተ ጉዳዮች አሉ። እነሱም ሙስና፣ የኑሮ ውድነት፣ የመልካም አስተዳደር ችግር። በመሆኑም የጭሮ ከተማ ነዋሪ ወይም ድሃው የሚያነባው እንባ እንዲህ በቀላሉ የሚታይ ጉዳይ ስላልሆነ መንግስት አስቸኳይ እርምጃ መውሰድ ይጠበቅበታል። ዶች ቭሎች ይህችን አጭር የብሶት ጽሁፌን እንደምታስተላልፉልኝ ተስፋዬ የላቀ ነው። ሰላም ሁኑ። ቀን ጠፋው ነኝ ከምዕራብ ሐረርጌ ብሏል። ቀጣዩ መልእክት የደረሰን ሶማሊያ ሁዳር ከተማ ከሚገኙ የኢትዮጵያ መከላከያ ሰራዊት አባል ነው። ስማቸውን ያልገለጹት ግለሰብ ለጫልቱ ዳሴ አማን ነው ወይ የሚለውን የድምፃዊ ኤፍሬም ታምሩን ዘፈን ጋብዞልኝ ብሏል። ዘፈኑ ይከተላል። But the Haggadi You An dich stell, mana lanni end alarfa lanni der bet i soloti rasu qian qasablan go nen der አቶ ደሳለኝ ከበደ የተባሉ ደራሲ ከዚሁ ከጀርመን ፍራንክፈርት ከተማ ታሪክን በግጥም የሚል መጽሐፋቸውን ልከውልናል። በርካታ ግጥሞችን ከያዘው ይኸው መጽሐፍ አበበ ቢቂላ የሚለውን ለዛሬ መርጠናል። ግጥሙን አዜብ ታደሰ ታነቧዋለች። አበበ ቢቂላ የምዬ ኢትዮጵያ አድባሯ ወደ እሱ ፈንጥቃ ጨረሯ ያኔ በ1960 የአፍሪቃ ቅኝ ግዛት ፍጻሜው የምሥራቹ ደርሶ ዋዜማው ከዚያች የደሃ ጎጆ ካልጠገባት እንቅልፉ ለማኝ እዳሪ ሳይወጣ የጠዋት ወፎችም ሳይጮኹ በሌሊት በጠዋት መርጣው ድንገት አበበን ስትቀሰቅሰው አቤ እረ አበበ! አንተን እኮ ነው አቤ ረፍዷል ተነስ ባ አንተ ላይ እኮ ነው ቀልቤ እያለች ያኔ እናቱ ቀርባ ቀስቅሳ በእናት ፍቅሯ ደባብሳ እሱም ቀና ብሎ አይኖቹን እያሻሸ ምን አልሽ እማ? ምን ላርግልሽ? ይኸው ነቃው ታጥቅ ያለው ሲላት ምልርዳሽ? አዎ ተነስ፣ ጐሽ ልጄ፣ ቶሎ በል ረፍዷል፣ መላው ሕዝቡ ሸገር አንተን ይጠብቃል ስትለው ድንገት መልሳ በእናት ፍቅሩ አደባብሳ እማ ምን አልሽ? ይኸው ታጠኩ ሲላት ምልርዳሽ? አዎ ሂድ፣ ቶሎ ተራመድ፣ ሸገር ግባ፣ የስዊድኑ ኦኪኒስካር ይጠብቃል አዲስ አበባ ብላ ስማ የእናት አንጀቷን አስታጥቃ ነበር ያኔ የላከችው አቤን ከገጠር እሷ መርጣ። አቤም ገብቶ አዲስ አበባ ዕጣ አድርጎውን ሲያብላላ ኦኒን ይስካር በጊዮርጊስ ተመስሎ በጃንሆይ ተወክሎ አቤን ይዞ አቤን አቅፎ ሮም ገባ አየር ቀዝፎ! ከዚያም ኢጣሊያ ሮም ገብቶ የአክሱምን ሐውልት ተመልክቶ በራሱ ታሪክ ሲረበሽ በእልህ ወኔ ተሞልቶ እንደገናም ቀና ብሎ ተክዞ አይቶ አስተውሎ ከዚያም የፍቅርም ባውን ጠራርጎ ቀበቶውን ይዞ ሲያጠብቅ ምንም ቢሆን ላይ መለስ የድል ችቦውን ሳይጨብጥ በልቡ ሲምል ሲገዘት ወዲያ ወዲህ ሲንቆራጠት እንደገናም ተክዞ ተካግዞ የያኔውን የእናት ፍቅር የጠዋቱን እንባ ሳልጠርግልሽ ድል በጨበጠው መዳፌ አሻሽቼ ሳላክምሽ ልጅ አትበይኛ ይዞሽማ በእኔ ጣዩ ይሁንብሽ ብሎ እንዳለ አጋጣሚው ተገጣጥሞ የጠዋቱ ዕጣ ሲወጣ ዋሚ ቢራቱ በህመም ድንገት ሲታጣ ምንም ቢሆን ላይሸነፍ ውስጡ በወኔ ተሞልቶ አበበ ገባ ተምዘገዘገ ዋቢ ቢራቱን ተክቶ ጉሮ ወሸባዬ የድል ችቦ ወደ እሱ ሲያመለክት የምሥራቹን አንግቦ የዓለም ራዲዮ ጋዜጠኛ የእሱን ትንግርት ሲያሰማ አርባ ሁለት ኪሎ ሜትር ማራቶን በባዶ እግሩ መሮጡን የአቤን ገድል ትንቅንቅ አዲስ ምዕራፍ የአፍሪቃ ቀደምት ወርቅ መሆኑን ሲዘግቡ ኢትዮጵያዊነት እጹብ ድንቅ ከዚያማ ከዚያም አይወራ ወራ ያቤ ገድል ታላቅ ስራ ቀጣዩን ትውልድ ሲጠራ ማሞ ምሩፅ ጀግናው ኃይሌን ደራርቱ ጥሩንሽ ብርሃኔን ያሆኑ ግልገል አንበሳ ድንቁ ሲተካም ቀነኒሳ ታሪክ ራሱን ደጋገመ ቀጠለ እየጋመ ያበበ ፍሬው አለመለመ። ለአበበ ቢቂላ 50ኛ ዓመት የሮም ድል በዓል በ2003 ዓ.ም የተዘጋጀ ይላል ግጥሙ። አቶ ደሳሌን ከበደ ለላኩልን መጽሐፎ እና ትምህርታዊ ግጥሞች እናመሰግናለን። የዘውትር አድማጫችን እንደሆኑ የገለጹልን ኤርማያስ ካፌ ደግሞ ለጉብኝት ወደ ስዊድን ስቶክሆልም ከተማ ሄደው ሲመለሱ በጀርመን የፍራንክፈርት ከተማ የገጠማቸውን ጽፈውልናል። ይህም በጣም የታዘብኩት ፍራንክፈርት ኤርፖርት አንድ ፖሊስ ገና ለገና ከአፍሪካ መጥተዋል በሚል የስደተኝነት ጥያቄ የምናቀርብና በሻንጋይ ሀገሮች እየዞርን የምንኖር መስሎት ፓስፖርትና ጥሪ ብር መያዛችንን ጠየቀን። ከመንገደኞች ወደ ኋላ አስቀርቶ መረመረን። ሆኖም ተቋቋምነውና ለቀቀን ብለዋል ኤርሚያስ ካፌ። ኤርሚያስ ካፌ አያይዘው አንድ ጥያቄም ልከውልናል። የአድማጮች ጥያቄና መልስ ውድድር ለእኛ አይወጣም እንዴ? ሎተሪው ስንት ሰዎችን ያወዳደራል? መልሱ ቢሰጠኝ አመሰግናለሁ። ቸር ሰንብቱ። የእናንተው የዘውትር አድማጭ ኤርሚያስ ካፌ ብሏል። የአዲስ አበባው አድማጫችን በጥያቄና መልሱ ስንት ሰዎች ይወዳደራሉ ላሉት ጥያቄ በየጊዜው የሚቀርበውና እንደሚደርሰን ደብዳቤ የሚወሰን በመሆኑ ይህን ያህል ነው ለማለት ያዳግታል። ለምሳሌ ከትናንት አንስቶ የአሸናፊዎችን ስም ዝርዝር መግለጽ በጀመርንበት ውድድር ከአንድ መቶ በላይ ሰዎች ተሳትፏል። ከነዚህም አራቱ ብቻ ናቸው መልሱን በትክክል ያልመለሱት። በጣው ሁል ጊዜ ሶስት ተሸላሚዎች ይኖሩናል። አዲሱን የተሳትፎ ጥያቄና በጣ የተለዩትን አሸናፊዎች ስም ዝርዝር ደግሞ ቆየት ብለን እናሰማለን። አድማጮች አሁን የጥያቄና መልስ አሸናፊዎች ስም ዝርዝር እና አዲስ ጥያቄ አለን። ያለፈው ጥያቄ የተባበሩት መንግስታት ድርጅት ዘንድሮ ስንተኛውን ጠቅላላ ጉባኤ እያካሄደ ነው የሚል ነበር። ሀ ሀምሳኛውን ለ ስልሳ አምስተኛውን ሀመርዋ ሰባኛውን መልሱን ሰባኛው ዓመት በማለት በትክክል መልሰው በጣ የተለዩ አሸናፊዎች ስም ዝርዝር አንደኛ ሰለሞን ገድሌ ከአዲስ አበባ ሽልማት ግሩንዲንግ ሬዲዮ፣ ሁለተኛ ሀጂ አሊባ ያዕቆብ ከጨለንቆ ምስራቅ ሀረርጌ ሽልማት ቲሸርት። ሶስተኛ ፋናዬ አረጋ ኃይለማርያም ከደብረ ብርሃን ሽልማት ባርኔጣ። እንኳን ደስ ያላችሁ። አዲሱ ጥያቄ የተባበሩት መንግስታት ድርጅት ዓለም አቀፍ የአየር ንብረት ተወካዮች ጉባኤ ዘንድሮ በየትኛው ከተማ ነው በመካሄድ ላይ የሚገኘው የሚል ነው። ሀ በኮፕንሃገን፣ ለ በፓሪስ፣ ሐመርዋ ኪዮቶ መልሳችሁን በሚከተሉት አድራሻዎቻችን ላኩልን። በቀጥታ ዶቼ ቭለ አማሪክ ሰርቪስ 53 110 ቦን ጀርመኒ፣ ወይም ዶቼ ቭለ የአማርኛው ቋንቋ ክፍል የመልእክት ሳጥን ቁጥር 56 76 አዲስ አበባ ኢትዮጵያ፣ ወይም ዶቼ ቭለ የአማርኛው ቋንቋ ክፍል የመልእክት ሳጥን ቁጥር 65 86 አስመራ ኤርትራ ነው። አድማጮች ከጥር 8 2008 ዓ ም በኋላ የፖስታ ቤት ማህተም ያረፈባቸውና ሙሉ አድራሻ የሌላቸው ደብዳቤዎች በጣው አይካተቱም። እንዲሁም የተሳትፎ ጥያቄ መልሳቸውን በደብዳቤ ብቻ የምንቀበል መሆኑን በዚህ አጋጣሚ እንገልጻለን። ቀደም ሲል እንደገለጽኩት የተባበሩት መንግስታት ድርጅትን ጉባኤ በሚመለከት ባቀረብ ነው የተሳትፎ የጥያቄና መልስ ውድድር ላይ ከመቶ በላይ ሰዎች ተሳትፏል። ምንም እንኳን በጣ አሸናፊ ባይሆኑም መልሱን በትክክል ከመለሱት ውስጥ የጥቂቱን ሰዎች ስም ልጥቀስ። አለሙ ባሌ ከዲላ ማረሚያ ተቋም፣ አቶ ጌቱ ካሳ ከባሌ፣ ተማሪ ብስራት አረጋ ከአማራ ክልል፣ መምህር ጌታቸው ገብሩ ከጅማ ዞን አጋሮ በዚህ ነጋሽ ከአዲስ አበባ፣ ያዕቆብ አላምቦ ከወላይታ ዞን፣ ከሳሁን መለሰ ከአርባ ምንጭ፣ አለማየሁ በላቸው ከሰላሌ ፍቼ፣ ከአብዲ ሀደራ ከወሊሶ፣ መምህር አጥላው ታደሰ ምስራቅ ሸዋ ዞን ባኮ ከተማ፣ አበበ ሰጠኝ ከአዲስ አበባ፣ መምህር ወዳጆ ደሬሳ ከሰንዳፋ፣ አቡበክር ዩሱፍ ከዱከም፣ የረጅም ጊዜ ዶቼቨለ ሬዲዮ ተከታታይ እንደሆኑ የገለጹት አቶ ኢዮብ ጨፌኒ ከሐረር። አለም ሰገድ ተወልደ ከአስመራ ኤርትራ፣ ተስፋዬ ካበቱ ከውሳና፣ መምህር ቂጠታ ቀነአ ከምዕራብ ወለጋ፣ ዘለቀ ከበደ ከአረሲ፣ ሳጅን በላይ ከሞርካ ከተማ ጋሞ ጎፋ ዞን፣ ጣሰዋ አስፋው ከሐረር፣ እያዩ ደሴ ከሰሜን ጎንደር፣ ገመቹ ጉርሜሳና አሰለፈች ደጋፊ ከጅማ፣ ብርሃኔ ገብረ ኢየሱስ ከአዲስ ከአዲስ አበባና ሌሎችም ናቸው። ሁላችሁንም ለተሳትፏችሁ እናመሰግናለን። በመቀጠል በድምፅ የደረሰን መልእክቶች አሉ። ከአፋር ክልል ነው የደወልኩት እና እዚህ አካባቢ መኖሪያ ቤቶች አሉ እዚህ በሰምራ ከተማ ላይ መኖሪያ ቤቶች አሉና እነዚህ መኖሪያ ቤቶች አስር ዓመታት ያህል ሽንት ቤት ፈንድቶ ህብረተሰቡ ከፍተኛ ችግር ላይ ነው እየተጋለጠ ያለው እና እስካሁን ድረስ ክልሉ ምንም መፍትሄ አልሰጠም ክልሉ ከንቲባ አለና ከአንቲባው መፍትሄ እስካሁን ድረስ አልሰጠም። ለዚሁ ህብረተሰቡ በጣም ችግር ላይ ነው ያለው። ሽንት ቤት ሁሉ ተፈንድቶ የተለያዩ በሽታ ነው ህብረተሰቡ እየተገለጠ ያለው እና ይህንን መልዕክት ለማስተላለፍ ነው። የምንኖረው በሱዳን ሀገር ነው። ዜግነታችን ኢትዮጵያዊ ሲሆን በሱዳን ሀገር ላይ ስኖር ደግሞ በጣም ብዙ ቡፎችና ጭቆናዎች እያሉ እየደረሱብን ነው። የሰው ልጆች እየተሸጡ ነው ያሉት እና እነዚህን ለሚገባው አካል ብታደርሱልን የሚገባው አካል ይህን ነገር ቢያይልን ብዙ ጓደኞችን አጥቻለሁ ብዙ ህት ወንድሞችን አጥቻለሁ ይህን አይነት ነገሮች ልናገር ነበረ በዚህ ግን ተማሬ ልደውል የቻልኩት ስልካችሁን ፈልጌ እና ይሄ ነው አጭር ያለ አስተያየት ያለኝ ያለ ከዚህ በመለስ እንኳን ብዙም ነገር የለኝም አቶ ዘርአይ ከምቀበራለው ሶማሊያ አካባቢ ነው የምኖረው ይህ እዚህ ለፈረንሳይ የተደረገው ድርጊት በጣም በጣም የሚያሳዝን ነው አሰቃቂ እና አጸያፊ ነገር ነው። ስለዚህ ሁሉም ዓለም መቃወም መቻል አለበት ይህን ነገር። በጣም አጸያፊ ነው እና ህዝቦች በማይለዩበት እስላሙም ሽንት ክርስቲያኑም እየተባለ ሁሉንም ነገር የሚገደልበት ነገር ስለሆነ ሁሉም የዓለም መንግስታት በእነኝህ ሰዎች እጁን ቀስሮ ማጥፋት መቻል አለበት ብዬ ነው የማምንበት እኔ። በትክክል አይሰራም። ድምጻችሁ በጣም እንትን ብሏል። አየር መወገዳችሁ በጣም አስቸግሮናል። አስተካክሉልን። በጎንደር ነው ሙዚቃ ምርጫ ፋሲል ዶሞዝ አረስኬ መጠምና መሬት የሚለውን ገብዙን። ጆቾች በባካችሁ አብሽሩ። ጠንከሩ። ፕሮግራማችን ይመቻል። አየር ሞገዱ ላይ ችግር አለ አትሰሙም ያሉት አድማጭ የጠቀሱት ችግር ካለ እንዲጣራ ለሚመለከተው ክፍል መልእክቱን አስተላልፈናል። ለውጥ ካለ በሳውቁን ደስ ይለናል። በድምፅ መልእክት ልትልኩልን ለምትፈልጉ አድማጮች ስልክ ቁጥራችን 0049228429164995 ነው። የድምፃዊ ፋሲል ደሞዝን ሙዚቃ ጋብዙልን ያሉት አድማጭ ደግሞ ሙዚቃው ይከተላል። ከዛም የአፋልጉኝ መልእክቶች ይኖሩናል ሰው ማለት ወንዳር ቁም ነገረኛው ጎዳሙ yaşınız vefat Ya gün peşime Aradın demeyenleş Aradın Ya bat Anca Anca Tam tanjıranda da şıvırırırırırır Aslan nan nan nan nan You የመጀመሪያው የአፋል ጉኝ መልእክት የደረሰን ከሶማሌ ክልል ነው። ፍቅሬ ሀዲጉ አምባዬ አዲስ አበባ ተወልዶ ትምህርቱን አጠናቆ ለከፍተኛ ትምህርት መማር እያሰበ እንዳለ አባቴ ከስራ ተፈናቅሏልና አባቴን ለመርዳት ወደ ውጭ ሀገር እሄዳለሁ እንዳለ በ1997 ዓ.ም እንደወጣ 11 ዓመት ሆነው የት እንደገባና የት እንዳለ ለማወቅ አልቻልኩም። ስለዚህ በስም የተጠቀሰው ልጄ ማለትም ፍቅሬ ሀረጉ አምባዬ በሕይወት ካለ ያለበት ቦታና አድራሻ ለወንድሜ መምህር ታደለ ገሰሰ ሀረር ከተማ ነዋሪ የሆኑ በሞባይል ቁጥር 0915743319 በመደወል እንድትገልጹልኝ በእግዚአብሔር ስም ጠይቃለሁ ብሏል። ስልኩ ቁጥሩን ደግመዋለሁ፣ 0915743319 ነው። ፈላጊ አባት ሀደጉ አምባዬ ከሶማሌ ክልል ጅጅጋ ኢትዮጵያ ሌላው የአፋልጉኝ መልእክት ከኦሮሚያ ክልል ነው የደረሰን ስሜ ባንታየው አዲስ ደስታ ባላለው እኔ የምፈልገው የትምወርቅ አዲስ ደስታ ወይም የአምሮቴ አዲስ ደስታ ነው የምትኖረው እርግጠኛ ባልሆንም እንግሊዝ ካናዳ ከዛም ወደ አሜሪካ እንደሄደች ነው የሰማሁት ነገር ግን የት እንዳለች በእርግጠኝነት የማውቀው ነገር የለም ለበለጠ መረጃ የእናቷ ስም ጥሩ ዓለም ረታና የአባቷ ስም አዲስ ደስታ አበበ ይባላል። የፈላጊ ስም ወንድሟ ባንታየው አዲስ ደስታ፣ ስልክ ቁጥር 0915931153። ስልክ ቁጥሩን ደግመዋለሁ 0915931153 ነው ብለዋል። ፈላጊ ባንታየው አዲስ ደስታ ከኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ እንግዲህ አድማጮች ለዛሬ ተራ የደረሳቸው መልእክቶቻችሁ የእስካሁኑ ነበሩ። አስተያየታችሁ አይለየን። እናመሰግናለን።